በቃሊቲ እስር ቤት የረሃብ አድማ ላይ ያሉትን የኦፌኮ ምክትል ሊቀመንበር አቶ በቀለ ገርባን ፍርድ ቤት ወደ ወሰነላቸው ሕክምና እየተወሰዱ ሳለ በጸጥታ ኃይሎች መከልከላቸውን የበጎ ፈቃደኞች የሕክምና ቡድን ገልጿል። የፍርድ ቤት የሕክምና ትዕዛዙ ለአራተኛ ጊዜ ወጣና አሁንም የተጣሰ መሆኑን የተከሳሾቹ ጠበቆች ገልጸዋል። በጉዳዩ ላይ የተጠየቀው የፌዴራል ጠቅላይ አቃቤ ህግ ምላሽ ከመስጠት ተቆጥቧል። ሙክታር ጀማል ዝርዝር አለው። ከሀያ ቀናት በላይ ለሚሆን ጊዜ በቃሊቲ እስር ቤት በረሃብ አድማ የዘለቁ የእነ አቶ ጀዋር መሐመድ መዝገብ የሚገኙ አቶ በቀለ ገርባ የጤናቸው ሁኔታ እያሳሰበ መምጣቱንና በግል የህክምና ተቋም እንዳይታከሙ መከልከላቸውን አቤቱታ ለማቅረብ ከትላንት በስቲያ ሰኞ የካቲት 8 2013 ወደ ፍርድ ቤት መሄዳቸውን የተከሳሾች ጠበቆች ገልጸዋል። ፍርድ ቤት በቀረበለት አቤቱታ መሰረት የእነ አቶ ጀዋር መሐመድን ሐኪሞች ጠርቶ ከጠየቀ በኋላ ተከሳሾቹ አዲስ አበባ በሚገኘው ላንድማርክ ሆስፒታል እንዲታከሙ በመወሰኑ ትላንት ማክሰኞ የካቲት ዘጠኝ ሁለት ሺህ አስራ ሦስት አቶ በቀለ ገርባን ወደ ሆስፒታል ይዘው እየሄዱ ሳሉ መንገድ ላይ እንዲቆሙ መደረጋቸውን ከማረሚያ ቤት ፖሊሶች ጋር ለአቶ በቀለ የህክምና እርዳታ እየሰጡ የነበሩት ዶክተር ኤሊሊ ጀማል ተናግረዋል። ምሳ ሰዓት አለፍ እንዳለ ይመስለኛል። ሰባት ሰዓት ስምንት ሰዓት አይበልጥ ብዬ ነው የምገምጠው ሰዓት በዛ ሰዓት አሁን ሬዲንም ወደ ላንድ ማርክ ሆስፒታል ይዘናቸው እንሄዳለን፣ እንውጣ አሉ። አምቡላንስ መጣ፣ አጃቢዎችን ተዘጋጋሉ። ሲስ በአምቡላንስ ውስጥ ከአቶ በቀለ ጋር ወደ ላንድ ማርክ ሆስፒታል ሄደን ማለት ነው። ና ኦልሞስት ላንድ ማርክ ሆስፒታል ጋር ስንደርስ ይሄ ኤዩ የሚባለው ቦታ ላይ የሆነ ሌላ መኪና መጥቶ መንገድ አግድም ሆኖ ዘጋ እና የሚያግቡ ወደ ሶስት ሌሎች መኪኖች ነበሩ ከአምቡላንሱ ውጪ እንዳንንቀሳቀስ አረገ። ከዛ መጨረሻ ላይ እንግዲያው ስንሰማ ከላይ አካል የመጣት ትእዛዝ አለ፣ ወደ ላንድ ማርክ መጣት አይችሉም የሚል ነገር ተነገረ። ይህንን የሰማነው ነው እዛ አካባቢ ያሉ እንግዲህ ከማረሚያ ቤተኛ ጋር ከነበሩ ሰዎች ነው። ለምንድነው የቆምነው? ደርሰናል፣ ወደ ላንድማስ ትንሽ ነው የሚቀር፣ ለና ሄዱ ስንላቸው አይቆ የተቀየረ ነገር አለ፣ ከላይ ትእዛዝ መጣ የሚል አይነት ነገር ነገሩ፣ እዛ መንገድ ላይ ሲያቆሙ፣ ወበበቀለም ኦኬ፣ እንግዲያው የፍርድ ቤት ትእዛዝን እንዲ መቀየር ይችሉም ከሆነ ችግር የለውም፣ ወደ ቃሊቲ ይመልሱኛሉ። ከዛ ወደ ቃሊቲ እንዲመልሷቸው በጣም እሳቸው ተጎቹ፣ እኔም እንሂድ፣ መንገድ ላይ ከምንቆም እንመለስ የሚል ነገር ተነጋገረ። ግን ፈቃደኞች ሳይሆኑ፣ ያለኛ ፍላጎት እንግዲያው ሾፌሩ መኪና የሚነሱ ስለሆኑ በግድ ወደ ጦር ኃይሎች ሆስፒታል ይዞ ሄዱ ማለት ነው። እና ጦር ኃይሎች ሆስፒታል አስገዱን። እዛም ሄደን የዛ ያሉ ታክሞቹን ጠርቶ በቃ እዚህ ታከሙ፣ እዚህ ትታከሙ ነው ከላይ ትባብ መቸዋል። እዛም ሄዳ አይችሉም ሲባል በጎ በቀለ በፍጹም እዚ ያለተከፈም ማንም እንዳይመካኝ ከአምቡላንስ አልወርድም አሉ። ወደ ቃል ልች የምመለስ እዚያ ታስቀምጡም ብለንም ጠየቅን፣ ግን ያው ፈቃደኞች አልነበሩም። እና ይህንን ከላይ የመጣው ትእዛዝ ምንድን ነው አሏችሁ? በማስረጃ ወይ ደግሞ ስም ጠቅሰው የነገሯችሁ ያሳዩዋችሁ ነገር አለ? እኛን ለማሳመን ብሎ የመጣ ትእዛዝ አለ ብሎ ስልክ ላይ ደብዳቤ አሳይተውና፣ ያሳዩን ደብዳቤ አቶርኒ ጀነራል አቶ ጌዲዮን የጻፉት ደብዳቤ ነው። ለቃሊቲ ማረሚያ ነው የጻፉት። እንግዲያው ያን ደብዳቤ እኔ አንብቤዋለሁ። አሳይቶኝ፣ ስልካቸው ላይ ያንን አሳይቶ እነሱ ተቀብለን ጦር ኃይሎች ሆስፒታል ሕክምና እሺ እንድንል ነበር ይመስለኛል ሀሳባቸው። ደብዳቤው ምንድን ነው የሚለው? ደብዳቤ በእሱ ምን ይመስላል መሰለህ ቃል በቃል ባለልን ይሄ ፍርድ ቤት የወሰነውን ነገር ዩኖ ይግባኝ አይነት ነገር እየጠየቅን ስለሆነ ለጊዜው እዛ በመንግስት ይታከም እንጂ ይሄ በፍርድ ቤቱ የግል የተባለውን ነገር ለጊዜው እንዲተዉት ነው። በመንግስት ጤንነታቸውን ሊያስጠብቅ ይችላል። ስለዚህ በመንግስት ተቋም ውስጥ እንዲታከሙ አድርጉ፣ ለጊዜ እኛ የፍርድ ቤት ውሳኔ እንዲቀየር እየጠየቅን ነው፣ አይነት ይዘት ያለው ደብዳቤ የአቶ ጌዴ ፊርማ ያለበት ለቃሊቲ ማረሚያ ቤት የተጻፈ ሳይተውኛል። ግን አቦ በቀለ ምን አሉ? ኦኬ የፍርድ ቤትን ውሳኔ አንድ ክኛን ከከሰሰ አካል በተጻፈ ደብዳቤ የሚቀይሩ ከሆነ በቃ አፈልገውም ህክምናውንም ለአንድ ማስማት ሶስት ግን ከሆነ ቀጥታ ወደ ቃል ሲመለሱ አሉ። ግን ፍቃደኞች ሳይሆኑ ለሰዓታት እዛ አድሮን ቆየ። ጨርሻ ላይ ማታ ላይ ወደ ቃል ሲመለሱ፣ እዛ ካቆዩችሁ በኋላ ስንት ሰዓት ነው አቶ በቀለ ወደ ቃሊት እርስዎም ደግሞ ወደ ቤት እየሄዱት ከመሸ በኋላ ነው የተመለስ ነው በግምት አንድ ሁለት ሰዓት እንዲህ ይሆናል ብዬ ነው የማስበው። እና እዛ ሰዓት ወደ ቃሊቲ የተመለስ ነው ቃሊቲ ሲንገርተ ለሚገሩ ከሰላሳ ደቂቃ በላይ ለሚሆን ጊዜ በር ላይ አቁመው ነበረ። ቦ በቀለን ሳያስገባቸው ቀኑ ሙሉ ሲንገላችሁ ለው ምንም አይነት ህክምና ሳያገኙ ማታ ላይ ወደ ታሰሩበት ገብተዋል ማለት ነው ከትናንት በስቲያ የእስረኞቹን ሕክምና የሚመለከት የፍርድ ቤት ትእዛዝ የወጣው ለአራተኛ ጊዜ እንደነበረ ከጠበቆቻቸው አንዱ የሆኑት አቶ ከዲር ቡሎ ተናግረዋል። በማረሚያ ቤቱ አስተዳደር ላይ ምንም አይነት ቅሬታ እንደሌላቸው የተናገሩት አቶ ከዲር ቡሎ የፍርድ ቤት ትእዛዞች የሚጣሱት ከላይ የመጣ ትእዛዝ በሚል ምክንያት እንደሆነ ተናግረዋል። የፍርድ ቤት አመልክተን ፍርድ ቤቱ ባዘዝ በግልጽ በዚህ በዚህ በዚህ በላንድ ባንክ

ሀገራችን የተዛቸ ወደዛ የወሰዱት የምን ነው። ህግ በምትመራ ሀገር ውስጥ አንድ የበታች ውሳኔ ሊቀየር፣ ሊሻሻ፣ ሊታገድ የምችለው በፍርድ ቤት ነው እንጂ በአስፈጻሚ አካል አይደለም። ይህን የሚያሳየው ይሄ ፈረንጆች የአልትራቫይረስ የሚሉት ነው። ምንድነው ከተሰጠው ስልጣን ውጭ መውጣት ነው። ይሄ አካባቢ ከሆነ ያገደው ይሄን ለሱ የሚሰጠው ስልጣንም የለም። ይሄ ስልጣኑን ከተሰጠው ስልጣን ውጭ በመሄድ ነው። ይህን ያገደው የአግባብነት የለም። በሁለቱ በፍርድ ቤት ከዛ ውስጥ የገባህን ነው የሚያሳየው። ምክንያቱም ይህን ማገድም መሻርም መከልከልም የምችል ፍርድ ቤት ነው። ስለዚህ አካባቢ ይህን የማዘን ስታን የለውም። ግን አሁን ባለ መረጃ ያቀረቡት የይግባኝ አቤቱታ በጠቅላይ ፍርድ ቤት ውቅ ተደርጎ ተመልሷል። የነ አቶ በቀለ የጤና ሁኔታ ዛሬ በምን ላይ ነው ያለው? ቀጣይ ውስጥ ምንድነው የሚሆነው? እንግዲህ ዛሬ ጠዋት አቶ በቀለንም አቶ ሀምዛንና አቶ ጃዋርን አግኝተናቸዋል ሁኔታቸው እንግዲህ ደጋግሟል ። እንግዲህ ቀጣይ ሊሆን የሚችለው የፍርድ ቤት ውሳኔ ማስፈጸም ነው። ከጠቅላይ አቃቤ ሕግ መጣ በተባለው ትዕዛዝ ላይ ሀሳብ እንዲሰጡ የፌዴራል ጠቅላይ አቃቤ ሕግ ፕሬስ ኃላፊ አቶ አወል ሱልጣንን ጠይቄ ስለ ጉዳዩ እንደማያውቁና አጣርተው እንደሚነግሩን ገልጸውልኝ በቀጠሯችን መሰረት መልሰን ልናገኛቸው በተደጋጋሚ ብንሞክርም ልናገኛቸው አልቻልንም። በረሃብ አድማ ላይ የሚገኙትን ጨምሮ ኢትዮጵያ ውስጥ ታስረው የሚገኙ ፖለቲከኞች ጉዳይ እንዳሳሰባቸው በአሜሪካ ህግ መወሰኛ ምክር ቤት የውጭ ጉዳዮች ኮሚቴ ሰብሳቢ የሆኑት ባብ ሜኔንዴዝ አስታውቀዋል። የኢትዮጵያ መንግስት አቋሙን እንዲቀይርና እስረኞቹ የሚገባቸውን ህክምና እርዳታ እንዲያገኙ እንዲደረግ ተዘግቷል ያሉትን አሳሳቢ እንደሆነ የገለጹትን የፖለቲካ ምህዳር እንዲያጤኑ ሜኔንዴዝ አሳስበዋል። LAMERICA dun Mukhtar jamallin ka BABA sababa.